በኦሮሚያ ክልል አለመረጋጋት በሚታይባቸው ቦታዎች የመማር ማስተማር ሂደት መስተጓጉሉ እየተሰማ ነው። ለምሳሌ በቀለም ወለጋ ዞን በደምቢ ዶሎ ከተማ የአንደኛና ሁለተኛ ደረጃ ትምህርት ቤቶች ለማይታወቅ ጊዜ መዘጋቱ፣ በኦሮሚያና በኢትዮጵያ ሶማሌ ድንበር ላይ የነበሩ ትምህርት ቤቶችም በስጋት ምክንያት መዘጋታቸውን ለማወቅ ተችሏል። ትምህርት በተፈጥሮ ሰላማዊ የማስተማርና መማር ሁኔታ እንደሚፈልግ የሚናገሩት የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊ አቶ ኤፍሬም ተሰማ ላለፉት አምስት ወራት አካባቢ በኦሮሚያና በኢትዮጵያ ሶማሌ ክልል ድንበር አካባቢ ያሉት ትምህርት ቤቶች እንደተዘጉ ይናገራሉ። በድንበር አካባቢ ያሉት ትምህርት ቤቶች በስጋት የመዘጋት ሁኔታዎች አሉ። እነኝንም ተማሪዎች ወዳሉበት ቀረብ ወዳሉ አካባቢዎች በሰፈሩበት ካምፕ አካባቢ የሚያስፈልጋቸውን በተሻለ መጠን ሁኔታዎችን በማመቻቸት ባሉት ትምህርት ቤቶች እያስተናገድናቸው ናቸው እንገኛለን። ማህበረሰቡ የትምህርት አስፈላጊነት ስለሚረዳው የሚያነሳቸው ጥያቄዎች ትምህርትን በማቆም ሳይሆን በውይይት እንዲፈታ ጥረት እየተደረገ መሆኑንም አቶ ኤፍሬም ይናገራሉ። ትምህርት ቢሮው በየትኛውም አካባቢ ተማሪዎች ትምህርትን እንዲተዉ አይመክርም። ይልቁን አሁን የመኸር ወቅት በመሆኑ በተለያዩ ቦታዎች ትምህርት ቤቶች እየተለመደ አሰራር አለ። ደመና ሲታይ አስፈሪ ሁኔታዎች ሲፈጠሩ እንግዲህ እንደሚታወቀው ሀገራችን አግሬሪየን ካንትሪ ናት። ግብርና ዋናው የኑሮ መሰረት በመሆኑ የሕዝቡንም ኑሮ እንዳመሰቃቅል ተማሪዎች ወርክ ፎርስም ስለሆኑ ማህበረሰቡም ይጠይቃል እና በተለያዩ ቦታዎች ይዘጋሉ። አሁንም እንደዚሁ እንደሁኔ ሁኔታው እንደ ወቅቱ ቆላዎች አካባቢ አሁን እህል ተሰብስቦ አልቋል። ደጋም ደግሞ የተለያዩ ወይና ደጋ ደጋ እየተባለ በዚሁ መሰረት እህል ሲደርስ እየተዘጉ ነው። አሁንም ይሄው ነገር አለ። በምስራቅ አረርጌ ዞን በሐሮማያ ከተማ የአንደኛ እና ሁለተኛ ደረጃ ተማሪዎች ወላጆችም በልጆቻቸው ላይ አደጋ ይደርሳል ብሎ ስለሚሰጉ ልጆቻቸውን ወደ ትምህርት ቤት እንደማይልኩ አንድ የከተማዋ ነዋሪ ለዶቼ ቬለ ይናገራሉ። ያው ብዙ አስተማማኝ ነገር ባይኖርም ተማሪ ይልካል ያው ነገር አሁን ወደ አማሬ ሰሜሽን በሚባል ትምህርት ቤት አካባቢ ብዙም ክፍተት እና ረብሻ ይኖራል። ያው እነዚያ ነገሮች የተወሰነ ሰዓት ይረብሻል፣ ያው በተወሰነ ደቂቃዎች ይረጋጋሉ። እንደዛ አይነት ነገር አለ። ብቻ እንዳጠቃላይ ሁሉም ቦታ ሽኩጫ አለ። የመማር ማስተማር ሂደት ባለመረጋጋት መዋጡ በአንደኛ እና ሁለተኛ ደረጃ ትምህርት ቤቶች የተወሰነ ሳይሆን የዩኒቨርሲቲዎችንም ስራና አሰራር እያወከ መሆኑን ተማሪዎች ይናገራሉ። በሐሮማያ ዩኒቨርሲቲ ተማሪ የሆነው ግን ስሙ እንዳይጠቀስ የፈለገ ተማሪ ተማሪዎች ለወራት ትምህርት ማቆማቸው ይናገራል። ዩኒቨርስቲ ተማሪዎች እስከ ዛሬ ባለው ጊዜ ወደ ትምህርት ገበታቸው እንድመለሱ ማስታወቂያ ቢያወጣም እሱን ጨምሮ ሌሎች ተማሪዎች ለመመለስ ስጋት እንዳላቸው ይናገራል። እኔ የወሰንኩት ነገር የለም። ከሸዋ፣ ከወለጋ፣ ከቦረናና እንዲሁም ከሩቅ ቦታዎች የመጡ ተማሪዎች በየቤታቸው ነው ያሉት። ስለዚህ የመመለስና አለመመለስ ጉዳይ ላይ ሁሉም ተወያይቶ ካልተስማማ ለየብቻ የሚደረግ ነገር የለም። ከትናንት ወዲያ ጀምሮ በጅማ ዩኒቨርሲቲ ያለው አለመረጋጋት በተመለከተ ጓደኞቹ እስካሁን ከዩኒቨርሲቲው ግቢ ሸሽቶ ውጪ እንደሚገኙ ማወቁን ተማሪው ይናገራል። በተመሳሳይም በወለጋ በአዳማና በአምቦ ዩኒቨርሲቲዎች ትምህርት መስተጓጎሉን ተማሪዎች ይናገራሉ። በአምቦ ዩኒቨርሲቲ ተማሪ የሆነው ስሙም እንዳይጠቀስ የፈለገ ከባለፈው ሰኞ ጀምሮ ትምህርት እንዳቆሙ ጠቅሰዋል። አረ መማር ማስተማር ነገር የለም አሁን ዛሬ ራሱ ፌዴራሎች ተማሪዎችን ብዙዎችን የተወሰኑትን አስገብተዋል። እኛ አብዛኞቻችን ደግሞ ወደ ቤተ ክርስቲያንም፣ ወደ እምነት ተቋማት ሄደን ነው ያሳለፍ ነው ሰዓቱም ማለት ነው። የመማር ማስተማር ጉዳይ አስመልክቶ በዶች ቬሌ የፌስቡክ ገጽ ላይ ለውይይት አቅርበን ነበር። ሰሚራ ማሀዲ የተባለችው ሀሮማያ ዩኒቨርሲቲ ተማሪዎች ሙሉ በሙሉ ከአምስት ቀን በፊት ለቀው ወጥተዋል ስትል፣ አስቻለ አረፋይኔ ጅማ ዩኒቨርሲቲ ትምህርት ካቆመን ሁለት ሳምንት ሆነዋል ብሏል። በዚህ ጉዳይ ላይ ከትምህርት ሚኒስቴር ማብራሪያ ለማግኘት ያደረግነው ሙከራ አልተሳካም።